አዲስ አበቤዎች ዶሮን ዶርዬ በመቶ ሀያ ዶርዬን በመቶ ሀያ እያሉ ሲሸጧት መቀለዎች ወይም ደቅ መቀለ ደግሞ 350 ብር ጠርተውባታል ዶሮን። ትንሽዬ ዬ ለአቅመ ደሮ ያልደረሰችውን እንኳን ሁለት መቶ ብር ተብላ ሸማችን አበሳጭታለች። ይልቁንም የበግ ዋጋ የተሻለ ነበረም። እንዲያም ሆኖ ወጣቶች በቤተ ክርስቲያናትና በየሰፈሩ ከህብረተሰቡ ገንዘብ በማሰባሰብ ነዳያንን ሳይከፋቸው በዓሉን በደስታ እንዲያሳልፉ ሲያደርጉ ውሏል። ደቅ በቅዱስ ሩፋኤል ቤተ ክርስቲያን ተገኝተን የሰንበት ትምህርት ቤት ወጣቶች በተንጣለለው አዳራሻቸው ከሁለት መቶ በላይ ነዳያንን ሲመግቡ ተመልክተናል። ከአስተባባሪዎቹ አንዱን አነጋግረነዋል። እኔ ያው ገብረመድህን መዝገብ ባላሉ ሰንበት ትምህርት ቤት ማይደረሷት ቅዱስ ሩፋኤል ሰንበት ትምህርት ቤት ነኝ። ያው እኛ ልጆች ማለት ነው ሄደን አንድ ብር ይሁን አምሳ ብር ይሁን አስር ብር ይሁን አሰባስበን ማለት ነው አሰባስበን ያው እንጀራን እንጀራ ከህዝቡ ነው የተሰበሰበው። ትናንትና ሁላችን ሰንበት ትምህርትቤትን ተነስቶ ሊሰራ ተነስቶ ማለት ነው ሁሉንም የገዛው ሁሉንም የሰበሰበው ሰንበት ትምህርትቤት ነው ስለዚህ ሌላው ደግሞ በርበሬ ይሁን ያው ለስዋ ጠላ ለጠላ የሚሆነው ቃ ደግሞ ሁሉ ደግሞ ያው ከህብረተሰቡ የተዋጣ ብር ነው የተገዛ። ስለዚህ ያው በተሰጠን ደግሞ እኛም ደግሞ ያው እግዚአብሔር ይመስገን ነዳዮችን የመጡት ማለት ነው። አሁን እስከ ሁለት ሞተ ምናምን ገብተዋል። የሚመጡ ደግሞ አሉ ገና። ግን አልጨረስ ማለት ነው። እግዚአብሔር ይመስገን ያው ትናንትና በሬ ገዝተናል። ያው ታድደዋል። ስለዚህ እሱም ደግሞ ታደ ደግሞ፣ ዱሎት እና ቀይወጥ ሁሉንም ተሰርተው ያው ነዳያን እየበሉ ነው ማለት ነው። የወጣቶቹ መስተንግዶ ተቋዳሽ ከሆኑትም አነጋግረን ነበረም። ሰለሞን ነኝ። ሰለሞን መሳፍንት በዓሉ ጥሩ ነው። ቤተ ክርስቲያን አድረን አሁን ወጣነ ግን የሰነት ተማሃሮ በደንብ አድርገው ነው የእኛ ምንም የለን ድሮ ለአናገኝም እንድረን ሳለ እነሱ ግን በደንብ ተመገናል። ያ እነሱን ያቁምልን ሰነት ተማሃሮን ያቁምልን። ሳለ እነሱ ናቸው እንጂ ሌላ ምንም አናገኝም። ድረን ጦማችን ነው የምንውለው የነበረ እነሱ ስላሉ ግን በደንብ ተመግበናል። በቃ በጣም ደስ ነው ብሎና ያለ በዓሉ በቃ በጣም ነው ደስ ብሎና ያለ። ቀጥለን ደግሞ ማህበር ህውነት ደቅ ሰባት በመባል የሚታወቀውና የጎድና ተዳዳሪ የነበሩ ህጻናትን እየረዳ የሚያስተምር ድርጅት ውስጥ ተገኝተን ነበረም። ህጻናቱ ብቻ ሳይሆኑ እዛው ተምረው ዩኒቨርሲቲ የገቡ ተማሪዎችም ሳይቀሩ ከያሉበት ተሰባስበው በዓሉን ሲያሳልፉት ደረስን። የድርጅቱ መስራችና ዋና ስራ አስኪያጅ አቶ ፍቅረ አሰፋን አነጋገር ነው። ያው በዓሉ ያው ከልጆቻችን ጋር አንድ ከአሜሪካ የመጣች ልጅ አለችን። እዚህ ያደገች ልጅ እሷ ያው ሶስት ሁለት በጎችና አንድ ትልቅ ምኩት አርዳ አላቸው። ከልጆቹ ጋር ከዩኒቨርሲቲ ተማሪዎች በጎ ፈቃደኞች ጋር አብረን በመደሰት በመጫወት የተለያዩ ጌሞች ምናምን በማድረግ ድራማዎች ስለ በዓሉ የሚገልጽና ሌሎች ነገሮች በማድረግ ያው በደስታና በፍቅር እያሳለፍን አምሽተናል። ትናንትና ለዚህ በዓል ክልል ሰራተኛ ማህበራዊ ጉዳይ ለአርባ አራት በጣም ችግረኞች ለሆኑ ወገኖቻችን በሰጠን 88 ሺ ብር ለ44ቱ በጣም ችግረኞች አረጋያንና ኤች አይቪ ኤድስ ፖዘቲቭ የሆኑ ህጻናትን የሚያሳድጉ ቤተሰቦች ሁለት ሁለት ሺ ብር ለአመት በዓል የሰጠናቸው መሆናችንን በዚያ አጋጣሚ ስገልጽ ክልል ሰራተኛ ማህበራዊ ጉዳይ ወይዘሮ ኪሮስና ወይዘሮ ንግስቲን ጥሩ አመለካከትና ጥሩ የቻሪቲ ልብ ነው ያላቸው አዛኞች ትክክለኛ ሰዎች ና እነሱን በና ስራ ቤቱን ና መሪዎቹን በዚህ አጋጣሚ ላመሰግን እፈልጋለሁ። በዓሉን ተሰባስበው ሲያከብሩ ከነበሩትም የተወሰኑትን አነጋግረናል። ስሜ አማኔል እያሱ እባላለሁ። ያው አሁን እየተማርኩ ያለሁት በአዲግራት ዩኒቨርሲቲ የኢንጂነሪንግ ተማሪ። ያው በዓሉ እንደምታየው በጣም አሪፍ ነው እና እንደዚህም ወንድሞቻችንም በብዙ ቦታ በተለያዩ ቦታ የነበሩ ወንድሞቻችን ያው መተው እዚህ ከኛ ጋር እያከበሩ ይገኛሉ። እኛም ከተለያዩ ዩኒቨርሲቲዎች መተን እዚህ በዓሉን ስናገብር ከወንድሞቻችን ጋር ደስ ይላል እዚህ ያለ ነው። በተለያዩ ቦታ ያሉትም ደስ እያላቸውና በጣም ደስ ይላል። ስሜ ንግስት ዳቂ ይባላል። ይሄ ገና በዓል ዘንዶም ብቻ አይደለም፣ ሁሌም ደስ በሚ ሁኔታ ነው የምናከበው። አንዳንዴ ከቤተሰብ ተለይተ ከወላጅ ምናምን ተለይተ ስለታቆየ ስሜት ይሰማል። እኔ ለምሳሌ ከበዓል ሳምንት በፊት ምናምን የሆነ ስሜት ይሰማኛል፣ በዓል ደረሰ ምናምን ብዬ ማለት ነው። እና እዚህ የበዓል ጊዜ ያ ስሜቴ ግን ይጠፋል። መጥፎ ስሜት የማስ ወይም ብቻይነት ስሜት ይጠፋል። ለምን ካልከን ያው አንደኛ እዚህ ያለ ነው እንደ እህትና እንደ ወንድም በጣም እንከባበራለን፣ እንተጋገዛለን። በተለይ የበዓል እለት ማለት ነው። በተጨማሪ ደግሞ የሆነ ያን ስሜት እንዳይሰማን ደግሞ የዩኒቨርስቲ ተማሪዎችም አሉ ከአሪ እዚህ ሆስፒታል፣ መቀዲ ሆስፒታል ከዚህ ጋር የሚመጡ ምናምን ከእነሱ ጋር በተለይ ከሰዓት ከምሳ በኋላ ሞቅ ባለ ፕሮግራም እናከብረዋለን። እነዚህ ስለዚህ ይህን ይህን ፕሮግራም በዓል በዓል የሚሸጡ ፕሮግራሞችን ስለምናደርግ በጣም ደስተኛ ሆነን ያንን በዓል እናከብረዋለን ማለት ነው። የዘንድሮ ለየት ማድርገው ያው ዩኒቨርሲቲ ሄዱ ወንድሞችን እህቶቻችን በዓሉን ተሰባስበው ነው የምናከብረው። ራሳቸውን ችለው ይሄዱ ወንድሞች እዚህ መቀሌ ውስጥ የሚኖሩ ማለት ነው። የበዓልም ገና ብቻ አይደለም ፋሲካም፣ ጥምቀትም፣ አዲስ ዓመትም ሲሆን ምሳሳት ሁሉም ተሰባስበው ነው የሚመጡት በህብረት ማለት ነው። ስለዚህ ከእነሱ ጋር ደስ ብሎን ከእነሱ ጋር ተሰባስበ ስለምናሳልፈው ማለት ነው። አሁንም እንደዚያ ስላሳለፍ ነው ደስ ብሎና አብርሃም ካስ ባላለው በጣም ጥሩ ስሜት ነው የተሰማኝ። ምክንያቱም ቤተሰብ ተለይቼ ምናምን አትልም ምክንያቱም ሁሉም አለ ተሾመ ይባላለሁ። ያው እዚህ ያለ በዓል የመጣሁበት ከአዲግራት ዩኒቨርሲቲ ቆርጭ የመጣሁበት የወንድሞቼን እናፍቆኝ ከነሱ ጋር በዓሉን ሊያሳልፍ ፈልጌ ያው ያሳልፍና ነው። ወደ አመት ደግሞ በጣም ደስ ይላል። ከዩኒቨርሲቲ ተማሪዎች ጋር ባንድ ሆነን ያሳልፍ ናቸው ጌሞች፣ ምናምን ደስ የፍቅር ስታዎች ደስ ይላሉ፣ እና በጣም ደስ ብሎኛል። የምር አባቴ ም ፍቅሬ አመሰግነዋለሁ። ለዚህ ይህን ሁሉ ማህበረሰብ ሰብስቦ እንዲህ እንድንጫወትና እንድሰባሰብ ስላደርግን እሱ እግዚአብሔር ሁለታውን የመክፈለው እንዳለው አመሰግነዋል። በዓሉ ከሃይማኖታዊ ስነ ስርዓት በተጨማሪ በእንዲህ አይነት የመረዳዳትና የአብሮነት መንፈስ ተከብረው ውለዋል። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቐለም